የዲ ደብልዩ ዜና። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ኢትዮጵያውያን በ27 የዓለም ሀገራት የአሜሪካንን ጣልቃ ገብነት በመቃወም ሰልፍ ወጡ። ከኢትዮጵያውያን ጎን ኤርትራውያንም የሀገራቸውን ሰንደቅ ዓላማ በመያዝ ለኢትዮጵያ ያላቸውን ድጋፍ ሲያሳዩ ታይተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች የፌዴሬሽኑ 11ኛ ክልል ሆነው ለመደራጀት የሚያስችላቸውን መስራች ጉባኤ እያካሄዱ ነው። ጀርመንን ጨምሮ በበርካታ የአውሮፓ ሀገራት አራተኛው የኮሮና ወረርሽኝ እጅግ አደገኛ ሆኖ እየመጣ ነው ሲሉ የሕክምና ባለሙያዎች እያስጠነቀቁ ነው። ዜናው በዝርዝር ከ2012 ዓ.ም ም ጀምሮ ከኦሮሚያና ቤኒሻንጉል ጉሙዝ ተፈናቅለው በምዕራብ ጎጅ ጎጃም ቡሬ ከተማ የሚገኙ ከ18 ሺህ በላይ ተፈናቃዮች እርዳታ ካገኙ ከሶስት ወራት በላይ እንደሆናቸው ተነገረ። ከነ ቤተሰቦቻችን ችግር ላይ ነን ሲሉ በተለይ ለዶቸቨል የገለጹት ተፈናቃዮች ህብረተሰቡ ከሚያደርግላቸው ድጋፍ ውጪ መንግስት ትኩረት ሰጥቶ እያገዛቸው እንዳልሆነና ተበታትነው በየቦታው ተቀምጠው እንደሚገኙ ተናግረዋል።

ተፈናታ ሆነን በአንድ ቤት ቤት ያለ ነው። እዚያ ምንም ነገር እርዳታ ይባላል ከሶስት ወር አንዴ አስራ አምስት ሚሊዮን አስመታለን። ስለዚህ በጣም ችግር ነው። እርዳታ የሚባለውም ከሶስት ወር አንዴ ነው። አንድ ሚሊያርድ ሚሎ ኬት አምስት አምስት ኪሎ ተሰጠን። አንድ ሚሊዮ ኬት አምስት አምስት ኪሎ አገኘን። ከዛ ውጭ ምንም በይ ነገር የለም ስለ ሁኔታው የተጠየቁት የቡሬ ዙሪያ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አለሙ በየነ ለተፈናቃዮቹ ከህልውና ዘመቻ ከተዘጋጀ የዕለት ምግብ እየተቀነሰ እየተሰጣቸው ነው፣ በእርግጥም ተፈናቃዮቹ በከፍተኛ ችግር ላይ ናቸው ሲሉ ተናግረዋል። የቡሬ ዙሪያ ወረዳ የአደጋ መከላከልና የምግብ ዋስትና ጽህፈት ቤት ቡድን መሪ ወይዘሮ የምስራች አስማራ በበኩላቸው ከወቅታዊ አገራዊ ሁኔታና በትራንስፖርት እጥረት ምክንያት በእርግጥ ለተፈናቃዮቹ የዕለት ምግብ በወቅቱ እንዳልደረሰ ተናግረዋል። ለስደተኞቹ ሰሞኑን የዕለት ምግብ እርዳታ ይቀርባል ሲሉም ወይዘሮ የምስራች አስማረ አረጋግጠዋል። መጠለያው ከቤተሰብም እየተከራዩ ስለሆነ በመጠለያ ደረጃ ራሳቸውን ችለው የተቀመጡ ተፈናቃይ የለንም። የእርዳታው ጉዳይ ደግሞ ያው እንደ ሀገር አሁን ያለንበት የሀገሪቱ ተጨባጭ ሁኔታ ትንሽ አስቸጋሪ ስለሆነ መስከረም መግቢያው ላይ መጥቶላቸው ነበረ። አሁንም ሰሞኑን ዲስፓቹን ነግረውናል፣ ይመጣል ብለውናል። ግን የትራንስፖርተሩ ችግር ይመስለኛል፣ ሰሞኑን አልገባ አስራ ስምንት ሺህ ምናምን አካባቢ ናቸው ቤኒሻንጉል ጉምዝ እና ኦሮሚያ ክልል በአማራ ክልል በጦርነትና በሌሎች ምክንያቶች የተፈናቀሉ ቁጥር ከሁለት ሚሊዮን በላይ መድረሱንና መንግስት ማረጋገጡን የባህር ዳር ወኪላችን አለምነው መኮንን ዘግቧል። የደቡብ ምዕራብ ኢትዮጵያ ሕዝቦች የፌዴሬሽኑ 11ኛ ክልል ሆነው ለመደራጀት የሚያስችላቸውን መስራች ጉባኤ እያካሄዱ ነው። መስራች ጉባኤው ዛሬ ሰኞ በቦንጋ ከተማ ስራውን የጀመረው ቀደም ሲል የየአካባቢያቸውን ሕዝብ በመወከል በደቡብ ክልል ምክር ቤት ውስጥ ሲያገለግሉ የነበሩ 52 ተመራጮችን በቀጥታ ወደ አዲሱ ክልል ምክር ቤት በማዛወር ነው። ዶቸበለ በስልክ ያነጋግራቸው የደቡብ ምዕራብ ሕዝቦች ክልል አደረጃጀት ኮሚቴ ስራ አስፈጻሚ አባል አቶ ምትኩ ታምሩ አዲሱ ምክር ቤት ዛሬን ጨምሮ በቀጣይ ሶስት ቀናት የሚመክርባቸውን ጉዳዮች ይገልጸዋል። በረቂቅ ህገ መንግስቱ ላይ የክልሉ ምክር ቤት አባላት ውይይት ያደርጋሉ። እና ሌሎች ህጎች፣ አዋጆች አሉ እዚሁ ምክር ቤት ላይ ቀርቦ የሚጸድቁት። ለምሳሌ የክልሉ ሰንደቅ ዓላማ፣ የክልሉ አርማ፣ የክልሉ አደረጃጀት ምን መሆን እንዳለበት በዚህ በምክር ቤቱ ቀርቦ የሚጸድቅባቸው ሁኔታዎች ይኖራሉ። ከዛ ባለፈ ደግሞ የምክር ቤቱን አፈጉባኤ የመሰየም በፕሬዚደንት የመሰየም ስራዎች ይሰራሉ። ከምክር ቤቱ አፈጉባኤ መሰየም በኋላ የርዕሰ መስተዳደር ቀጥሎ የመዋቅሩን ቀጣይ የሚመሩ የካቢኔ በተጨማሪም የክልሉን የህዝብ ውክልና መጣኔ ለመጠበቅ እንዲቻል አሁን ያለውን 52 የምክር ቤት መቀመጫ ቁጥር ከፍ ለማድረግ ለኢትዮጵያ ብሔራዊ ምርጫ ቦርድ በሚቀርበው ረቂቅ ሰነድ ላይ በመምከር ውሳኔ ያሳልፋል ተብሎ እንደሚጠበቅም የስራ አስፈጻሚ አባሉ ጠቅሰዋል። የከፋ፣ የሸካ፣ የቤንች ሸኮ፣ የዳውሮ፣ የምዕራብ ኦሞዞን እና የኮንታ ልዩ ወረዳ ከደቡብ ክልል በመውጣት የራሳችን ያሉትን አዲስ ክልል ለመመስረት የሚያስችላቸውን የህዝብ ውሳኔ ድምፅ ያካሄዱት ባለፈው መስከረም 20 ቀን 2014 ዓ ም ነበር በትናንትናው ዕለት በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን የምዕራባውያን ጣልቃ ገብነትን በመቃወም ሰላማዊ ሰልፍ አካሄዱ። በሰሜን አሜሪካ በተለያዩ ግዛቶች፣ በዩናይትድ ኪንግደም፣ ካናዳ፣ እስራኤልና ሌሎች በርካታ ከተሞች የምዕራብ ሀገራትን ጫና በመቃወም ከኢትዮጵያውያን ጎን ኤርትራውያንም የሀገራቸውን ሰንደቅ ዓላማ በመያዝ ለኢትዮጵያ ያላቸውን ድጋፍ አሳይተዋል። በተለያዩ የዓለም ከተሞች በተካሄደው በዚሁ ሰላማዊ ሰልፍ ላይ በኢትዮጵያ ውስጣዊ ጉዳይ ምዕራባውያን በተለይ አሜሪካ ጣልቃ መግባት ማቆም አለባት ኢትዮጵያውያን የራሳቸውን ችግር በራሳቸው ይፍቱ ሲሉ ሰልፈኞቹ ጠይቀዋል። በሌላ በኩል የኢትዮጵያ መንግስት ከውሃት አማጽያን ጋር በሚያደርገው ጦርነት ምዕራባውያን ሀገራት ለፌዴራሉ መንግስት ድጋፍ እንዲሰጡም ሰልፈኞቹ ጠይቀዋል። በተለያዩ የዓለም ሀገራት ኢትዮጵያውያንና ትውልደ ኢትዮጵያውያን ያካሄዱት ሰላማዊ ሰልፍ በሰላማዊ ሁኔታ መጠናቀቁም ተመልክቷል። መጽሔት ዝርዝሩን ይዟል። የሱዳን ባለስልጣናት ከአንድ ወር በፊት የተካሄደውን ወታደራዊ መፈንቅለ መንግሥት ተከትሎ የታሰሩ በርካታ ሲቪል ፖለቲከኞች ከእስር ነፃ ማድረጉን ገለጸ። የሱዳን የኮንግረስ ፓርቲ ዋና ተጠሪ ኦማር አልዳጊር እንደተናገሩት ታስረው ከነበሩት ፖለቲከኞች መካከል ብዙዎቹ መለቀቃቸውን ለፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ አረጋግጠዋል። ታስረው ከነበሩት ፖለቲከኞች መካከል በሱዳን ታዋቂ እና ትልቅ የሚባለው ተቃዋሚው የኡማ ፓርቲ አባላትም በነጻ ተለቀዋል ተብሏል። የዛሬ አንድ ወር ገደማ የመንግስት ግልበጣ ያካሄደው የሱዳን ወታደራዊ ኃይል በቁም እስረኝነት ይዟቸው የነበረውን ጠቅላይ ሚኒስትር አብደላህ ሀምዶክን ትናንት ነጻ አድርጎ ዳግም ወደ ነበሩበት ስልጣናቸው መመለሱ ይታወቃል። የሀምዶክ ነጻ መሆንና ዳግም ወደ ስልጣን መምጣት በሱዳን ያለውን ውጥረት የረገበ ቢያስመስለውም ዛሬም ዜጎች የሱዳን ወታደራዊ ኃይልን በመቃወም ወደ አደባባይ ለተቃውሞ ሳይወጡ እንደማይቀሩ ተዘግቧል። በኮሮና ተዋሲ ወረርሽኝ መዛመትና በኮቪድ-19 በሽታ የሚያዘው ሰው ቁጥር መጨመር ምክንያት ኦስትሪያ ከዛሬ ጀምሮ በሀገሪቱ ውስጥ ጥብቅ የዝውውር ህግን ተግባራዊ ያደረገች። ከዛሬ ሰኞ ጀምሮ እስከሚቀጥሉት ሀያ ቀናት ድረስ በኦስትሪያ ይፋ የሆነው ጥብቅ የዝውውር ህግ የኮሮና መከላከያ ክትባትን ያገኙ ዜጎችንም ይጨምራል ተብሏል። በኦስትሪያ ተግባራዊ መሆን በጀመረው ህግ መሰረት ዜጎች መኖሪያ ቤታቸውን ለቀው መውጣት የሚችሉት በግዴታ ለስራ ከቤት መውጣት ያለባቸው ከሆነ፣ ለሕክምና ወይም ምግብ ለመግዛትና እጅግ አስቸኳይ ነገር ካጋጠመ ብቻ ይሆናል። በኦስትሪያ የንግድ ቤቶች፣ ሆቴሎች እና ቡና ቤቶች እንዲሁም ቲያትርና ፊልም ቤቶች፣ የዋናና የስፖርት ማዘወተሪያዎች ሁሉ ዝግ ሆነው ይቆያሉ። ለሚቀጥሉት ሀያ ቀናት በኦስትሪያ አገልግሎት የሚሰጡት የምግብ ሸቀጥ መደብሮች፣ መድኃኒት መሸጫ ፋርማሲዎች እና የንጽህና መጠበቂያ ቁሳቁስ መሸጫ ሱቆች ብቻ ይሆናሉ። ህጻናት መዋያና ትምህርት ቤቶች ቤታቸውን በስራ ምክንያት መልቀቅ ለተገደዱ ወላጆች ልጆች ብቻ ክፍት እንደሚሆኑም ታውቋል። ጀርመንን ጨምሮ በርካታ የአውሮፓ ሀገራት አራተኛው የኮሮና ወረርሽኝ እጅግ አደገኛ ሆኖ እየታየ ነው ሲሉ የሕክምና ባለሙያዎች እያስጠነቀቁ ነው። በኔዘርላንድ በኮቪድ-19 የሚታመመው ሰው ቁጥር በመጨመሩ ሀገሪቱ የዝውውር ቁጥጥር ህግን ማጥበቋን በመቃወም የተቀሰቀሰው ከፍተኛ ተቃውሞ ዛሬም ለሶስተኛ ቀን ቀጥሏል። ውከት ፈጣሪዎች በተለያዩ የኔዘርላንድ ከተሞች የሚገኙ የቆሙ ብስክሌቶችንና ጎማዎችን ማቃጠላቸው፣ ጸጥታ ኃይላት ላይ ድንጋይ መወርወራቸው፣ ብዙ ንብረትን መሰባበርና መውደማቸው ተመልክቷል። ይሁንና የአምስተርዳም ከተማ ከሌሎች የኔዘርላንድ ከተማዎች ጋር ሲነጻጸር እምብዛም ረብሻ ያልታየበት እንደሆነ ነው የተዘገበው። ከአንድ ሳምንት ጀምሮ በኔዘርላንድ ተግባራዊ ከሆነ ጥብቅ የኮሮና ቁጥጥር ሕግ መካከል በሀገሪቱ በሆቴሎች በቡና ቤቶችና በተለያዩ የማህበራዊ መገልገያ ቤቶች ሰዎች ግልጋሎትን የሚያገኙት አሊያም የኮረና ክትባት የተወጉ ወይም ከኮረና ነጻ መሆናቸውን የምርመራ ወረቀት ማሳየት የሚችሉ ሰዎች ብቻ ናቸው። እንደ ኔዘርላንድ ሁሉ ቤልጅየም በክሮሽያ እና በዴንማርክ የኮሮና ስርጭትን ለመግታት መንግስት ይፋ ያደረጋቸውን የእንቅስቃሴ ገደቦች በመቃወም ዜጎች ለተቃውሞ አደባባይ እየወጡ ነው። ይህ ዶቸበለ ነው። አድማጮች፣ ዜናውን ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ኢትዮጵያውያን በ27 የዓለም ሀገራት የአሜሪካንን ጣልቃ ገብነት በመቃወም ሰልፍ ወጡ። ከኢትዮጵያውያን ጎን ኤርትራውያንም የሀገራቸውን ሰንደቅ ዓላማ በመያዝ ለኢትዮጵያ ያላቸውን ድጋፍ ሲያሳዩ ታይተዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች የፌዴሬሽኑ 11ኛ ክልል ሆነው ለመደራጀት የሚያስችላቸውን መስራች ጉባኤ እያካሄዱ ነው። ጀርመንን ጨምሮ በርካታ የአውሮፓ ሀገራት አራተኛው የኮሮና ወረርሽኝ እጅግ አደገኛ ሆኖ እየመጣ ነው ሲሉ የህክምና ባለሙያዎች እያስጠነቀቁ ነው። በተለያዩ ሀገራት ዳግም የዝውውር ህግ እየጠበቀና ተግባራዊ የሆነ ነው። ዜናው አበቃ። ለዓለም ዋና ዋና ዜና አዜብ ታደሰን አመሰግናለሁ።